የኢትዮጵያ አየር መንገድ የጀመረውን አዲስ በረራ ምክንያት በማድረግ ወደ አዲስ አበባ የመጣው የሎስ አንጀለስ የልዑካን ቡድን ከአዲስ አበባ የንግድ ምክር ቤት ጋር የመግባቢያ ሰነድ ተፈራርሟል። የአውሮፕላን በረራው መጀመር በዩናይትድ ስቴትስ ትልቁን የካሊፎርኒያ ምጣኔ ሀብት ከኢትዮጵያ ጋር ለማገናኘት ፋይዳ ይኖረው ይሆን? እስክንድር ፍሬው ከአዲስ አበባ በልዑካን ቡድኑ ጉብኝት ላይ ዝርዝር ዘገባ አድርሶናል። ባለፈው 2014 ብቻ 44 ሚሊዮን ሰዎች የጎበኟት በዚሁ ዓመትም ከ570 ቢሊዮን ዶላር በላይ የኢኮኖሚ እንቅስቃሴ የታየባት በርካቶች ለጉብኝት የሚመርጧት የሆሊውዷ ሎስ አንጀለስ የኢትዮጵያ አየር መንገድ ቀጣይ መዳረሻ ሆናለች። አየር መንገዱ የጀመረውን በረራ አስመልክቶ ወደ አዲስ አበባ የመጣው የልኡካን ቡድንም ነው ሎስ አንጀለስን የማስተዋወቅ ዝግጅት በሸራተን አዲስ ያካሄደው። በስፍራው ለተገኙት የመገናኛ ብዙሀን ባለሙያዎችና ሌሎች እንግዶችም በምስል ጭምር የተደገፈ ገለጻ ተደርጓል። ከሎስ አንጀለስ የከንቲባ ጽሕፈት ቤት፣ ከቱሪዝም ቦርድ፣ ከአውሮፕላን ማረፊያው ኃላፊዎች እንደዚሁም ከንግዱ ማህበረሰብ የተወጣጡ ስምንት ሰዎች በልኡካን ቡድኑ ውስጥ ተካተዋል። ከልኡካን ቡድኑ አባላት አንዱ የሎስ አንጀለስ የንግድ ምክር ቤት ዓለም አቀፍ ተቀዳሚ ምክትል ፕሬዝዳንት ካርሎስ ቫልደራማ የጉብኝታቸውን ዓላማ ለቪዮኤ አብራርተዋል። እዚህ ከመጣንባቸው ከሚያስከትላቸው ምክንያቶች አንዱ አንተም እንደምታውቀው የኢትዮጵያ አየር መንገድ ከትናንት በስቲያ ሰኞ ወደ ሎስ አንጀለስ በረራ መጀመሩ ነው። እለቱ በሁለቱ ሀገሮች ታሪክ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ሎስ አንጀለስንና አዲስ አበባን ያገናኘበት ነው። ይህ ለእኛ አስፈላጊ ነው፣ ምክንያቱም የኢትዮጵያ አየር መንገድ በአፍሪካ ከሚገኙ ታላላቅ አየር መንገዶች አንዱ መሆኑን እናውቃለን። ስለዚህ የዚህ አየር መንገድ በሳምንት ሦስት ቀን ከኢትዮጵያ ወደ ሎስ አንጀለስ መብረር መጀመሩ ለእኛ ከኢኮኖሚ አንጻር ጠቃሚ ነው። ከዚህ በተጨማሪ ግን አነስ ያለ የንግድ ልኡካን ቡድን በማምጣት ከመንግስት የስራ ኃላፊዎችና የንግድ መሪዎች ጋር ተነጋግረናል ብለዋል ባልደራማ። ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ጋርም የጋራ የመግባቢያ ሰነድ መፈራረማቸውን ገልጸዋል። የጋራ መግባቢያ ሰነድ የተፈራረምነው የአዲስ አበባ የንግድ ምክር ቤት በአገሪቱ ካሉ ትልቁ መሆኑን በመገንዘባችን ነው። ልክ እንደኛ ሁሉ በቀጥታ አነስተኛና መካከለኛ የንግድ ተቋማትን ይወክላል። የኛ ዓላማ አባሎቻችን እርስ በርስ መተዋወቅ እንዲጀምሩ ነው እና በጋራ የበለጠ የንግድ ስራ መስራት እንዲችሉ ድልድይ መሆን ነው። ይህ ደግሞ በአዲስ አበባና በሌሎችም የአገሪቱ አካባቢዎች ለኢኮኖሚ እድገት ያለው አቅም ከፍተኛ መሆኑን ከመረዳታችን የመነጨ ነው። በመሰረተ ልማት ግንባታ፣ በትምህርት፣ በኃይል፣ በቤቶች ግንባታና በሌሎችም ዓለም አቀፍ ንግድ ማለት ምርቶችንና አገልግሎቶችን መሸጥ ብቻ እንዳልሆነም እንረዳለን። መረጃ መለዋወጥንም ጭምር ያካትታል። በጋራ የመግባቢያ ሰነድ ላይ ልናደርግ የምናስበው ይህንኑ ነው፤ የበለጠ የንግድና የኢኮኖሚ መረጃዎችን መለዋወጥ። ከልኡካን ቡድኑ አባላት አንዱ የሆኑት ትውልደ ኢትዮጵያዊው ሳምሶን መንግስቱ በትልቅነቱ በዩናይትድ ስቴትስ ሁለተኛ በዓለም ደግሞ አምስተኛ የሆነው የሎስ አንጀለስ አውሮፕላን ማረፊያ ምክትል ስራ አስፈጻሚ ዳይሬክተር ናቸው። ያሁኑ የልኡካን ቡድን ጉዞ የመጀመሪያና የንግድ እድሎችን ለማጥናት በር የሚከፍት እንደሆነ ይናገራሉ። እንግዲህ ዋናው የዚህ አዲስ ፍላይት መጀመሩ ጥሩ ነው። የሚቀጥለው እንግዲህ ምን አይነት የንግድ እድል አሉ ብለው ለማጥናት አንደኛውን ለማጥናት ነው። የሀገሪቱ ሁኔታ ይመቻል ወይ፣ ምን አይነት ንግድ ውስጥ መሰማራት እሱን ለመጀመር ነው። ይሄ መጀመሪያው ነው። ከዚህ እንግዲህ ይቀጥላል። እርስዎ እንግዲህ አብረዋቸው ነበሩ ከአዲስ አበባ ንግድ ምክር ቤት ጋር መግባቢያ ሰነድ ሲፈራረሙ፣ ይመስለኛል። ምንድነው በአጠቃላይ በሉካም ቡድኑ አካባቢ ያለው መንፈስ? አሁን ይሄን ከማስቀጠል አንፃር አሁን የተፈጠረውን ግንኙነት ከማስቀጠል አንፃር በጣም የተንቀሳቀሰ ይመስለኛል። በተለይ በሎስ አንጀለስ ያለው የኢትዮጵያ ኮሚኒቲ በጣም ይሄንን የሚፈልገው ነበረ። እዚህም ኢትዮጵያ ኤርላይንስ ነገሩን በደምብ አስተዋውቆ ስሜት እንደሚገፋፋ ተስፋ አለን እና ሰክሰስፉል ይሆናሉ ብለን ነው የምንገምተው። የሉካም ቡድኑ አባላት እንዳሉት አሁኑ የአዲስ አበባ ቆይታቸው የመጀመሪያ ጉዞ፣ የመጀመሪያ ጥናት ነው። ምናልባት ወደፊት ግን በርካታ አባላት ያሉት የልዑካን ቡድን ሊመጣ እንደሚችል ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ